ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 8 ቀን 2010 ዓ.ም ፕሮግራማችን ጀመረ። ከሶማሊያ ክልል ተፈናቅለው አዳማ ውስጥ በተጠለሉ ዜጎች ላይ እስከ ሞት ያደረሰ ጥቃት ተፈጸመባቸው፣ መጠለያቸውም ተቃጠለ። ምክንያቱ በዚህ በካባ ነው። ካባው የኛ ነው። ሳፋሪዎች ነዋሪዎች ደግሞ ተደራጅተው ይሰሯሉ። የዚህ ሀገር ተወላጅ ማለት ነው ከተፈናቃዮቹ አንዱ የተናገሩት ነው። በአብይ ርዕሳችን ይቀርባል። የኢትዮጵያ ሃይማኖት ተቋማት ጉባኤ ህገወጥ ድርጊቶችና ስርዓት አልበኝነት እንዲገታ ጥሪ አቀረቡ። የሀገርን ሰላምና ልማት እንዲሁም እድገት ከመደገፍ ውጪ ሌሎች ህገወጥ የሆኑ ነገሮች በሰው ንብረት ላይ በሰው ህይወት ላይ የሚደረጉ ነገሮችን እና ስርዓት አልበኝነቱ በአስቸኳይ እንዲቆም መንግስትንም አሳስበዋል። የጉባኤው ቃል አቀባይ ናቸው የተሰሙት። ይህም በዜና መጽሔት ተይዟል። ሌላ ወቅታዊ ዜናዎች የኦሮሞ ነጻነት ግንባር ኦኤልኤፍ በማዕከላዊ ኮሚቴ አባልና በቃል አቀባዩ ቶሌራ እየተመራ አዲስ አበባ ገብቷል። በኦሮሚያ ክልል ምስራቅ ሐረርጌ ዞን የታጠቁ የሶማሌ ክልል ልዩ ኃይሎች በፈጸሙት ጥቃት 41 ሰዎች ሞቱ። ሌሎች ሀያ ቆሰሉ። የቤሻንጉል ጉሙዝ ክልላዊ መንግስት ለ169 ታራሚዎች ይቅርታ አደረገ። አትሌት ፈይሳ ሌሊሳ ወደ አገሩ እንዲመለስ ጥሪ ቀረበለት የሚሉ ይገኙባቸዋል። በሁለተኛው ግማሽ ከማክሰኞ ንግድና ምጣኔ ሀብት በተጨማሪ ሌሎች ሁለት ወቅታዊ ዝግጅቶች ይኖራሉ። ሰላም አድማጮች እንደምንላቸው አምሽታችኋል። የምናስተናግዳቸው አዲሱ አበበና አዳኔ ፍስሐየንን አሁን ወደ ዜናው እናመራለን። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት በምክትል ኮሚሽነር ግርማ ካሳ እና በሌሎች አስር የፖሊስ አባላት የዋስትና ጥያቄ ብይን ሰጠ። የፖሊስ አባላቱ ከ15000 እስከ 6000 ብር በሚሆን ዋስትና ከእስር እንዲፈቱ አዘዘ። መለስካቸው አመሃ ዝርዝራለሁ። ሰኔ 16 ቀን 2010 ዓ.ም በመስቀል አደባባይ ለአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ድጋፉን ለማሳየት በወጣው ህዝብ ላይ ከተሰነዘረው የቦምብ ጥቃት ጋር በተያያዘ ተጠርጥረው በስር የቆዩት የአዲስ አበባ ፖሊስ ኮሚሽን ምክትል ኮሚሽነር ግርማ ካሳን ጨምሮ አስር የፌዴራል ፖሊስ አባላት በዋስ እንዲፈቱ የፌዴራል መጀመሪያ ደረጃ ፍርድ ቤት ተረኛ ችሎት ብይን ሰጠ። በቸልተኝነት ምክንያት በስራቸው ላይ ጒድለት ፈጽመዋል በሚል ተጠርጥረው የነበሩት ምክትል ኮሚሽነር ግርማ ካሳና አስር ከኮማንደር እስከ ሳጂን ማዕረግ ያላቸው የፖሊስ አባላትን ፍርድ ቤቱ የገቢያቸውን መጠን በማገናዘብ የተለያየ ዋስትና ቅርበው ከእስር እንዲፈቱ ትዕዛዝ ሰጥቷል። በዚሁ መሠረት ምክትል ኮሚሽነር ግርማ ካሳ ለአስራ አምስት ሺህ ብር የሚበቃ ዋስ አስይዘውን ከእስር እንዲፈቱ እንዲሁም ሌሎቹ የፖሊስ አባላት ደግሞ ከዘጠኝ ሺህ እስከ ስድስት ሺህ ብር የሚበቃ ዋስ እያስያዙ እንዲፈቱ አዟል። ፖሊስ በእነዚህ ተጠርጣሪዎች ላይ በቂ ማስረጃ አሰባስብ ያለው ብሎ ባመነበት ጊዜ ክስ ሊመሰረት እንደሚችልም ቀደም ሲል ገልጿል። ሰኔ 16 ቀን በተቃጣው ጥቃት በቀጥታ ተጠያቂ ናቸው በተባሉ ተጠርጣሪዎች ላይ አቃቤ ሕግ ክስ እንዲያዘጋጅ በፍርድ ቤቱ ትናንት ቀን ተቆርጦ እንደተሰጠው አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው፣ እናመሰግናለን። የትጥቅ ትግል ማቆሙን ከአንድ ወር በፊት ያስታወቀው የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት አባላትና አመራሮች በትግራይ ክልል መጥተው በሰላማዊና ህጋዊ መንገድ እንዲሳተፉ የክልሉ መንግስት ጥሪ አቅርቧል። የትግራይ ብሔራዊ ክልል መንግስት ባወጣው መግለጫ በክልሉ መጥተው የፖለቲካ ኃይሎች በሰላማዊና ህጋዊ መንገድ እንዲሳተፉ ለማድረግ ክልሉ ዝግጁ ነው ብሏል። ሙሉጌታ ጽባ ከመቀሌ ዘገባ ልኳል። የትግራይ ህዝብ ዲሞክራሲያዊ ንቅናቄ ደምህት አመራሮችና አባላት ወደ ትግራይ መጥተው በሰላማዊ ህጋዊ በሚፈልጉት አገባብ መታገል እንደሚችሉ የክልሉ መንግስት ዳግም ጥሪውን በመግለጫው አቅርቧል። የክልሉ መንግስት ወደ ትግራይ መግባት የሚፈልጉ የደምህት አመራርና አባላት በሚፈልጉት አገባብ በትግል ተሰማርቶ እንዲታገሉ ለማድረግ ከወዲሁ ዝግጁ መሆኑ መግለጽ ይፈልጋል ብሏል። በመግለጫው ባለፈው ወር ደምህት በሰላማዊ ትግል ለመሳተፍ የትጥቅ ትግል ማቆሙን ማስታወቁ ይታወሳል። የኢትዮጵያ መንግስት ከአሁኑ በፊት በሰላማዊና ህጋዊ መንገድ በሀገራቸው ውስጥ ገብተው መታገል ለሚፈልጉ የፖለቲካ ኃይሎች አገር ውስጥ ገብተው በሰላማዊ መንገድ እንዲታገሉ ጥሪ ማስተላለፉ የሚታወስ ነው። በተመሳሳይ የትግራይ ብሔራዊ ክልላዊ መንግስትም በውስጥና በውጭ ሀገር በተለያዩ የትግል ስልት ተሰማርተው የሚገኙ የትግራይ ተወላጆችና የፖለቲካ ኃይሎች ወደ ክልላቸው ገብተው በሰላማዊና በህጋዊ መንገድ መታገል እንደሚችሉ የገለጸ መቆየቱን በወቅታዊ ጉዳይ አስመልክ ልክቶ ባወጣው የአቋም መግለጫ አመላክቷል። የትግራይ መንግስት አሁንም በሰላማዊና በህጋዊ መንገድ ከሚታገሉት የትግራይ ተወላጅና የፖለቲካ ኃይሎች ጋር ተቀናጅቶና ተቀራርቦ ለመስራት ዝግጁ ነኝ ብሏል። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም። ትግራይ ክልል ውስጥ መሆኒ ከተማ ላይ አንድ ድልድይ ስር ተቀጣጣይ ፈንጅ እንደተገኘ የራያና አዘቦ የህዝብ ግንኙነት ኃላፊ ተናግረዋል። አቶ ሀየሎም ረዳኢ እንደገለጹት ፈንጂው የተገኘው በወጣቶች ትብብር ነው። የትግራዊ ዘጋቢያችን አለም ፍስሃ ዝርዝሩን ይዟል። አቶ ሀይሉ ምረዳ የተገኘ የተባለውን ተቀጣጣይ ፈንጅ መጠኑንና ክብደቱን እንዲህ ይገልጹታል። ትናንት ከ10 ሰዓት እስከ 12 ሰዓት አካባቢ ወጣቶች በድልድይ ውስጥ ሶስት ካርቶን ተቀጣጣይ ፈንጅ አግኝተዋል። ክብደቱ 75 ኪሎ ግራም ነው። በቁጥር ደግሞ 425 ነው ብዛቱ። ወጣቶች ያገኙትን ተቀጣጣይ ፈንጅ ለወረዳው ጸጥታ ኃይል ጠቁመዋል። የወረዳው ጸጥታ ኃይል የተገኘውን ካርተን ፈንጅ መሆኑን አረጋግጠዋል። በዚህ መሰረት በቁጥር ስር ውለዋል። እንደ የራያ አዘቦ ወረዳ ጽፌት ቤት ኃላፊ አቶ ሃየሎም ረዳ አገላለጥ የአካባቢያችን ኬላዎች በቀላሉ ለማለፍ ስለማይቻል ቀኑን ሙሉ በደሊ ደብቀው በሌሊት ወደ መቀለ ለመግባት የታቀደው ፈንጂ ነው። ቁጥጥር ስር ላይ የዋሉ ተቃጣጣይ ፈንጅ በራያ አዘቦ ወረዳ ከመኾኒ ከተማ ወጣ ብሎ ግራውት ሓጎስ በተባለ ቦታ መገኘቱን አቶ ሃየሎም ገልጸዋል። በዚህ አጋጣሚ ፈንጁ በቁጥጥር ስር እንዲውል ወጣቶች ላበረክቱ አስተዋጽኦ በማድነቅ ለህብረተሰቡ እንዲህ ብለዋል ሁሉም የህብረተሰብ ክፍልና ወጣቶች ያገኙትን ነገር በጥንቃቄ በመከታተል ከፀጥታ ኃይሎች ጋር ተባብረው እንዲሰሩ ነው የምናሳስበው። አቶ ሀይሎም ተቀጣይ ፈንጅ ወደ አካባቢው ያመጡት ግለሰቦች ግን በቁጥጥር ስር አልዋሉም ሲሉ ጨምረው ገልጠዋል። አለምሳ ከመቀለ አለምን እናመሰግናለን። በኦሮሚያ ክልል ምስራቅ ሐረርጌ ዞን መዩምሎቄ ወረዳ የታጠቁት ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት አርባ አንድ ሰዎች ሲገደሉ ሌሎች ሀያ ቆስለዋል ሲሉ የምስራቅ ሐረርጌ ዞን ኮሚኒኬሽንስ ጉዳዩ ጽህፈት ቤት ገልጠዋል። የዞኑ ኮሚኒኬሽንስ ጽህፈት ቤት ኃላፊ ምስኪ መሐመድ ጥቃቱን የፈጸሙት የሶማሌ ክልል ልዩ ኃይሎች ናቸው ሲሉ ለቢቢሲ ጠቁመዋል። በጥቃቱ ስጋት ምክንያት በርካታ ሰዎች ከአካባቢው መሰደዳቸውንም ኃላፊዋ ተናግረዋል። በዜና መጽሔት ተጨማሪ ዘገባ ይኖረናል። በአቶ ቶሌራ አደባ የሚመራ የኦሮሞ ነጻነት ግንባር ልኡካን ቡድን ዛሬ አዲስ አበባ ገብቷል። አቶ ቶሌራ የማዕከላዊ ኮሚቴ አባልና የግንባሩ ቃል አቀባይ ናቸው ይላል የፋና ብሮድካስቲንግ ኮርፖሬሽን ዘገባ። ልኡኩ ኢትዮጵያ የገቡት ባለፈው ሳምንት ማክሰኞ ዕለት በኢትዮጵያ መንግስትና በኦሮሞ ነጻነት ግንባር መካከል በተደረገው ስምምነት መሰረት ነው። የኦሮሞ ነጻነት ግንባር ሊቀመንበር ዳውድ ኢብሳ ባለፈው ሳምንት ከኦሮሚያ ክልል ዋና አስተዳዳሪ አቶ ለማ መገርሳ ጋር አስመራ በተደረገው የእርቅ ስምምነት የትጥቅ ትግል እንዲቆም እንደሚቆም ማስታወቃቸውን የፋና ብሮድካስቲንግ ኮርፖሬሽን ዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የኢጣሊያ ባለስልጣናት በተናገሩት መሰረት በሰሜናዊቷ የወደብ ከተማ ጄኔኦ መኪኖች የሚተላለፉበት ድልድይ በከባድ ዝናብ ምክንያት ዛሬ በከፊል በመደርመሱ ቢያንስ 35 ሰዎች ሞተዋል። ወሳኝ የሆነው ድልድይ እንዲህ አይነት አደጋ ሊቋቋም በሚችልበት ሁኔታ አለመገንባቱ ተቀባይነት የለውም ሲሉም ምክትል የመጓጓዣ ሚኒስትር አዱ አርዲ ዶክሲ አስገንዝበዋል። ድልድዩ በአሰቃቂ ሁኔታ ሲደረመስ ስምንት ወይም ዘጠኝ መኪኖች ያልፉበት እንደነበር አንድ እማኝ ተናግረዋል። አንድ ባለመኪና ዛሬ በብሪታንያው ምክር ቤት ህንፃ ውጭ ካለው መሰናክል ጋር ከመጋጨቱ በፊት በመንገደኞችና ቢስክሌት ይነዱ በነበሩ ሰዎች ላይ በመውጣቱ በአሸባሪነት ተጠርጥሮ በለንደን ፖሊሶች ተይዟል። በሶስት ሰዎች ላይ ጉዳት አድርሷል። መኪናው ውስጥ ሌሎች ሰዎች እንዳልነበሩና መሳሪያ እንዳልተገኘ የሰውየው ዕድሜ ሀያ ሊሆን እንደሚችል ባለሥልጣኖች ገልጸዋል። ስለ ተጠርጣሪው ሰው ማንነትና ዓላማውን ለማጣራት በሚያደርጉት ጥረት ሰውየው ከፖሊሶች ጋር አለመተባበሩን የለንደን ምክትል ኮሚሽነር ኔል ባሱ ለጋዜጠኞች ተናግረዋል። በመጨረሻም 141 ፍልሰተኞችን ያሳፈረ የአውሮፓ የመድን መርከብ ለአራት ቀናት ያህል የሚያርፍበት አስተማማኝ ቦታ መፈለጉን ቀጥሏል። ኢጣሊያ እና ማልታ አላስገባም እንዳሉት ዲ አኳሪስ የተባለው ድንበር አልባ ሐኪሞችና ኤስኦኤስ ሜዲትሬኒያን የሚያንቀሳቀሱ መርከብ አስታውቋል። ሁለቱም መንግስታት መርከቦች ለደህንነታቸው ሲሉ በቀረበው ቦታ እንዲያርፉ የሚፈቅደውን ዓለም አቀፍ የባህር መስመር ሕግ ጥሰዋል ይላሉ ቡድኖቹ። አብዛኞቹ በመርከቡ የተሳተፉት ፍልሰተኞች ኤርትራውያንና ሶማሌዎች ሲሆኑ ሊቢያ ውስጥ በአስከፊ ሁኔታ የነበሩ መሆናቸውን ኤስኦኤስ ገልጧል። አድማጮች፣ ለሰዓቱ ያለው ዜና በዚሁ ተጠቃለለ። በዜና የጀመረው ፕሮግራማችን በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። መልካም ምሽት በድጋሚ የምንመኘው አስተናጋጆቻችሁ እኔ አዳነች ፍሳዬና አዲሱ አበበንን ህዝቡ እንደ ጠበቅ ነው ሆኖ አላገኘ ነው። የህዝቡ ኑሮ ማለት ነው አሽቆልቁሎ ነው ያገኘ ነው ዶክተር እሺ የተናገሩት ዶክተር አረጋዊ በረሀ ናቸው። የታንድ ሊቀመንበር በሁለተኛው አጋማሽ ውይይት አላቸው ይቀርባሉ። አሁን የዕለቱ አብይ ርዕስ ከሶማሌ ክልል ተፈናቅለው አዳማ ውስጥ በተጠልለው በሚገኙ ዜጎችና በአካባቢው ሰዎች መካከል ትላንት በተነሳ ግጭት የአንድ ሰው ህይወት አልፏል፣ ከ30 በላይ የሚሆኑ ቀስለዋል። የተፈናቃዮቹ መጠለያው ተቃጥሏል። ሙህታር ጀማል ከስፍራው ዘገባ አድርሶናል። በትናንትናው ዕለት ከሶማሌ ክልል ተፈናቅለው በአዳማ ከተማ በሰፈሩ ሰፋሪዎችና በአካባቢው በሚኖሩ ነዋሪዎች መካከል በተፈጠረ ግጭት አንድ ሰው ሞቶ ወደ ሰላሳ የሚጠጋ መቁሰሉን የከተማው ፖሊስ አረጋግጧል። ግጭቱ በአካባቢው በነበረው የድንጋይ ቁፋሮ የሚሰራበት ካባ የሚባለው ስራ ላይ ሁለቱ ወገኖች ባለመግባባታቸው የይገባኛልና በአካባቢው ካባው ያደርሳል ተብሎ በነዋሪዎቹ ሲቀርብ በነበረ ተጽዕኖ መሀል ባለመግባባት በመፈጠሩ መሆኑን ነው የሚያነሱት። ምክንያቱ በዚህ በካባ ነው፣ ካባው የኛ ነው ማን ሳፋሪዎች ነዋሪዎች ደግሞ ተደራጅተው ይሰራሉ የዚህ ሀገር ተወላጅ ልጅ ማለት ነው ኛ ነው በዚህ ባጋጠመ ግጭት ከሞታው አንድ ሰው ና ጉዳት ከደረሰባቸው ሰዎች በተጨማሪ የተፈናቃዮቹ አምስት ቤት በእሳት ወድሟል። የግጭቱንና የውድመቱን ምክንያት የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ሬዲዮ ገልጸዋል። ሁለት ቀን በፊት አርብ ለት እዚህ ጋ በማይክሮ ተደራጅተው ድንጋይ የሚያወጡ ወጣቶች ያሉ ከከተማ ድንጋይ እያወጡ ለከተማ የሚያቀርቡ ማለት ነው። ተፈናቃይ ወጣቶች ደግሞ ይሄ ድንጋይ በወጣ ጊዜ ሳ ጎርፌ ይወስደናል እኛም መስራት አለብን በሚል እርስ በርስ ሲጋጩ አርብ ለት መጥቶ የሚመለከ የሚመለከተው አካል ነገሩን እንዲፈታ ና በውይይት ይፈታል በሚል አስቀምጦ ቅዳሜና እሁድን ካደሩ በኋላ ሰኞ ዕለት ትናንትና፣ ውይይቱን ሳይጠብቁ ከሁለቱም ወገን ወጣቶች በመሆናቸው ኢሞሽናል በሆነ መልኩ ገብተው እሰራለሁ አሰራም እሰራለሁ አሰራም በሚል መነጋገር ውስጥ ድንጋይ መወራወር ጀመሩ። በድንጋይ መወራወር ውስጥ እንግዲህ ያው የተጎዱ ሰዎች አሉ። ወደ ሰላሳ የሚሆኑ ሰዎች በድንጋይ ተመቱ ሰዎች አሉ። ከውስጥ አንድ ሰው ሞቷል። ይጣራበት በነገር በግጭቱ ምክንያት የሞተው ሰው በዛሬው ዕለት በአዳማ ከተማ የቀብር ስነ ስርዓቱ የተፈጸመ በግጭቱ ከቆሰሉት ሴቶችም የሚገኙበት ሲሆን አራቱ ወንዶች ግን በጽኑ መቁሰላቸውን ነው የአዳማ ሆስፒታል የሚገልጸው። የአዳማ ሆስፒታልና ሜዲካል ኮሌጅ ፕሮቮስት ዶክተር ስለሺ ጋሮማም ይህን ነግረውናል። ግን እስካሁን ድረስ እኔ ካለ ባለኝ መረጃ ሀያ ዘጠኝ ሰዎች መጥቶ እንደታከሙ ነው። ግን አሁንም ያው ሰዎች እየተጨመሩበት ይገኛል። ሀያ ሁለት ወንዶች እና ሰባት ሴቶች ናቸው። ከዚህ ውስጥ አንድ ወንድ ደግሞ እየቱ አልፎ ነው እዚህ የደረሰው ማለት ነው። ከሀያ ዘጠኝ ውስጥ አራቶቹ እንደውም በጠና ጉዳት የደረሰባቸው ሰዎች ናቸው። ጭንቅላታቸው ላይ በገጀራ በዱላ የተመቱት ናቸው ይህ ግጭት የበለጠ ሆኖ እንዲባባስ ያደረገው ስምና አጀንዳ ተሰጥቶት ስለነበረ መሆኑንም ነው ፖሊስ የሚናገረው ቤተ ክርስቲያን ስለ መቃጠሉና የእምነት ግጭት እንደነበረ ተደርጎ የተወራው የበለጠ ሆኖ ግጭቱን አባብሶ ጉዳቱንም ማስፋቱንም ፖሊስ ገልጿል ከሁለቱም ወገን ያነጋገርናቸው የማህበረሰቡ አካላት ግን ምንም አይነት የእምነት ችግር እንዳልነበረም ተናግረዋል እስካሁን መነሻው ይሄ ነው ሌላ ነገር የለም እምነት ጋር የተገናኘ የተቃጠለ ቤተክርስቲያን አለ የለም የተቃጠለም ነገር የለም። ነገሩ መነሻው ይኸው መንገዱ እንደ ፖሊስ ገለጻ ይህንን የእምነት አጀንዳና ስመጠቀም የበለጠ የበለጠውኑ ግጭቶችን ለማባባስ ሀገሪቷ እንዳትረጋጋ የሚፈልጉ አካላት የሚጠቀሙበት አጀንዳ መሆኑንም ኮማንደር ደረጀ ለአሜሪካ ሬዲዮ አረጋግጠዋል። ከቤተክርስቲያን ጋር በተያያዘ፣ ከመስጊድ ጋር በተያያዘ ከሃይማኖት ጋር የተያያዘ ነገር አንድም አንድም ነገር የለም። እኔም በአካባቢው ላይ ምልከታ አድርጌ አቦይ ቤተክርስቲያን መደበኛ የእምነትና የቅዳሴ ሥነሥርዓቷን እያደረገች መሆኑን የታዘብኩ ሲሆን ወደ ውስጥ ዘልቄ ከቤተክርስቲያኒቷ ካህናት ተጨማሪ መረጃ ለመጠየቅ ሙከራ ባረግም በአካባቢው ተደራጅተው ከበውት የነበሩ ወጣቶች እንዳልገባ ስላደረጉኝ ልመለስ ችያለሁ። በካባ ድንጋይ ስራ ላይ አለመስማማት ተፈጥሮ ሁለቱ አካላት መሀል ውይይትና ድርድር ሲደረግ የነበር የነበረ ከተማ አስተዳደሩም ጭምር ሲያነጋግራቸውና ሲመክር መቆየቱን የገለጹት የአዳማ ከተማ ከንቲባ አቶ መስፍን አሰፋ ይህ ውይይት እንዳይሳካ የፈለጉና የበለጠውኑ የእምነት ይዘት እንዲይዝ ፈለገው ሲንቀሳቀሱ የነበሩ አካላት ለዚህ ጉዳትና ችግር ምክንያት መሆናቸውን ነው የሚናገሩት። የእኛ ማህበረሰብ ይህንንም በመገንዘብ ነገር ቀስቃሾች የሚያመጡልንን አጀንዳ ባለመቀበል ለሰላም እንተባበር ሲሉ መልእክታቸውን አስተላልፈዋል። ከሃይማኖት ጋራ ነገሮች ማያያዝ ያልተቃጠለን ቤተክርስቲያን ተቃጠለ የማለት የተለያዩ ችግሮች ደርሷል፣ ሰው አልቋል ብሎ በጣም በሰፊው እንትን በማድረግ ብዙ ነገሮች እንድነሱ ህዝቡ በደንብ እንድጋጭ እያደረጉ ያሉ አካሎች አሉ። እነዚህ አካሎች እጃቸውን መሰብሰብ አለባቸው። ሁለተኛ ህብረተሰቡም ይህንን አጋልጦ መስጠት አለበት። ለመስጠትም ዝግጁ እንደሆነ ቃል እየገባልን ያለበት ሁኔታ ነው ያለው። የተፈጠረውን አለመግባባት በኃይል ለመፍታትና አደጋውን ለማድረስ ሲንቀሳቀሱ የነበሩ ሰዎች ላይ ምርመራ እየተደረገ መሆኑን የገለጸው ፖሊስ ይህንን በቅርብ ለህዝቡ ለማሳወቅ ቡድን አቋቁሞ እየተንቀሳቀሰ መሆኑንም የአዳማ ከተማ ፖሊስ መምሪያ አዛዥ ኮማንደር ደረጀ ሙለታ ለአሜሪካ ድምጽ ሬዲዮ ገልጸዋል። የተወሰኑ ሰው ወጣቶችን እስከ አንድ አስር የሚሆኑ እነሱንም ዛሬ ነው የያዝናቸው። አጣርተን በኋላ መፍትሄ የምንሰጠው ይሆናል። ቀጣይ ግን የምርመራ ቡድን አቋቁመናል። የምርመራ ቡድን መነሻው እውነት እቺ ናት ወይስ ሌላ ነው? ለምን ወጣቱ የሚጋጨው? አንድ ህዝብ ነው፣ አንድ ህዝብ እንዴት በእርስ በእርሱ ይጋጫል? በሚል ስሜት የሚያነሳሱ አካሎች ካሉ ምርመራችንን አጠናክረን ለህግ መናቅር መሆናችን ነው። ለአሜሪካ ሬዲዮ ለተጠናከረ ዘገባ ሙክታር ጃማል ነኝ፣ ከአዳማ። ሙክታር እናመሰግናለን። ሌላም ወቅታዊ ዘገባ አለው እንዲህ ይለናል። በኦሮሚያ ክልል ምስራቅ ሀረርጌ ዞን መዩ ሙሉቄ ወረዳ የታጠቁ ኃይሎች ባለፈው እሁድ በሰላማዊ ዜጎች ላይ በፈጸሙት ጥቃት 41 ሰዎች ሲገደሉ ሌሎች 20 መቁሰላቸውን የምስራቅ ሀረርጌ ዞን የኮሚኒኬሽንስ ጉዳዮች ጽህፈት ቤት መግለጹን ጠቅሶልናል ሙክታር። የዞኑ ኮሚኒኬሽንስ ጽህፈት ቤት ኃላፊ ምስኪ መሐመድ ለኢቢሲ እንደገለጡት ጥቃቱን የፈጸሙት የሶማሌ ክልል ልዩ ኃይሎች ናቸው። በጥቃቱ ስጋት ምክንያት በርካታ ሰዎች ከአካባቢው መሰደዳቸውንም ኃላፊዋ ገልጸውለታል። ሙክታር ይቀጥላል። ጅጅጋና አካባቢዋ ሰላም ማጣትን ተከትሎ የሶማሌ ክልልን የሚያዋሱ የምስራቅ ሐረርጌ ወረዳዎች በልዩ ፖሊስ ከፍተኛ ጥቃት፣ ግድያና ወከባ እየተካሄደብን ነው ሲሉ ቅሬታ እያቀረቡ ይገኛሉ። የአሜሪካ ራዲዮ ያናገራቸው የአካባቢው ነዋሪዎች በተለይ ከትላንት ጠዋት ጀምሮ በከፍተኛ መሳሪያ የታገዘና በመኪና የሚንቀሳቀሱ ታጣቂዎች ሮጌና አካባቢዋን በመግባት ቢያንስ ይህ መረጃ እስከተጠናከረበት ጊዜ ከሰላሳ አምስት በላይ ሰዎችን መግደላቸውን ተናግረዋል። ትላንትናው የተከፈተ ሁኔታ የዘር ማጥፋት መጨፍጨፍ በልዩ ኃይል እየተካሄደ ያለው ጦርነት ነው የተከፈተው። አሁን ከትናንትና ሮጌ በሚባል ወረዳ ዞን ላይ ነው ጦርነቱ የተከፈተው። አንድ ላይ በቃ ምንም ጦር መሳሪያ የሌለው ህዝቦች፣ አርብቶ አደር ህዝቦች ላይ ነው የተከፈተው። ሕፃን ወጣት፣ ትልቅ ሽማግሌ ሴቶች ያካተተ ጦርነት ነው የተከፈተው። በድንበር ማስፋፋት ስም ክልሉ ማወቅ የሚፈልጉና የአካባቢውን ሰላም የማይፈልጉ የታጠቁ ቡድኖች በተመሳሳይ ሁኔታ አካባቢው ላይ እየገቡ ጥቃት እያደረሱ መሆኑን ማስረጃዎችን አጠናክረናል ነው የሚሉት ። ሟቾችን በተመለከተ በተለያየ እድሜና ጾታ የሚገኙ ሰዎች በዚህ ጥቃት መሞታቸውንም ነው የምስራቅ ሐረርጌ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ ወይዘሮ ምስኪ ሙሐመድ የሚናገሩት። የታጠቀው ሀል ደግሞ ድንበር አካባቢ መጥቶ እንቅስቃሴ ጀምሮ ከባድ ቀምጭ ነው ሴት አስር ሴት እና ሀያ ሶስት ወንድ ቶታሉ ደግሞ ሰላሳ ሶስት ህይወታቸው እንዳረፈ እና አሁንም እየጨመረ እያዘ ነው ወደ ሰላሳ ሰባት መድረሱን ነው አሁን ኢንፎርሜሽን ያዘ ነው። በንጹህ ዜጋላ ነው ጥቃት ማድረስ የያዙት። የእነሱ አላማ የድንበር ጉዳይ ሳይሆን የመሬት ማስፋፋትን አላማ የያዘ ነው። ምክንያቱም በድንበር ላይ አይደለም እነዚህ ሰዎች የሞቱት። የሞቱት በጥያቸው በቤታቸው በአካባቢያቸው ነው ህይወታቸው ያረፉት። uh no ponto የኦሮሚያ ክልል ጸጥታና አስተዳደር ቢሮ በበኩሉ ይህን ጉዳይ ለማስቆም ከማህበረሰቡ ጋር ከፍተኛ ውይይት ብናደርግም ሰላም የማይፈልጉ ሰዎች በቀጣይነት አሁንም አካባቢውን ማወቅ ቀጥለዋል እያለ ነው። በተለይ የድንበር ጉዳይና በሁለቱ ክልሎች መሀል የተነሳው ውዝግብ ፌዴራል መንግስት የሚያረጋጋውና የሚመለከተው ስለሆነ በመሀላችን መከላከያ በመስፈሩ ወደዛም ባለመሄድ እኛ ብንቆጠብም ድንበራችን ድረስ እየመጡ ዜጎቻችን ላይ ጥቃት እያደረሱ ነው ነው የሚለው የቢሮ የኮሚኒኬሽን ጉዳዮች ኃላፊ አቶ ባይሳኩማ እንደተናገሩት ይህን ህገወጥነት ለመከላከል ከህዝቡ ጋር አሁንም ቢሆን በውይይት እስከ መጨረሻው እንቀጥላለን ብለዋል። በአካባቢው ላይ ከክልሉ አቅም በላይ የሚሆኑት ደግሞ በሁለት ክልሎች መሀል እነዚህ ኃይሎች ችግር በሚፈጥሩበት ጊዜ የፌዴራል ኃይሉና የመከላከያ ኃይሉ ነው መግባት ያለበት። የመከላከያ ኃይላችንም እየገባ እነዚህን ችግሮች ለመቅረፍ በሚንቀሳቀስበት ጊዜ በደፈጣ ኃይሉ በማይደርስበት መከላከያ በሌለበት አካባቢ በደፈጣ እየገቡ ጥቃት እያደረሱ እየመመለስ መከላከያ ኃይሉ የሌለበትን አካባቢ እየመረጡ ደግሞ ህዝቡን የማደናበር የማደናገጥ ሞት ዘረፋና የንብረት ማውደም እርምጃ ሲወስዱ እንደነበረ ይታወቃል። የዚህ ሁሉ መፍትሄ እንግዲህ የመጀመሪያው ህዝባችንን ማስተባበር ነው። ህዝባችን ክንዱን አንድ እንዲያደርግ ነው። ከአንድነቱ ፈጽሞ እንዳይነቃነቅ ማድረግና ይሄ ኃይል እስከ መጫ ራሱ ደቱ እንዲጠፋ እንዲከስም ለማድረግ ነው እየተሰራ ያለው። ስለዚህ የጸጥታ ኃይላችን የመከላከያ ኃይሉና ህዝቡ ከዚህ በኋላ እነዚህን ኃይሎች አጋልጠው ወደ መስጠት የሚያመራበት ሁኔታ ይፈጠራል ብዬ አስባለሁ። በተለይ ሰሞኑን እየተከናወነ ባለው ግጭትና ይደርስብናል በሚሉት ጥቃትን በተመለከተ መከላከያ እያለ ጥቃቱ እየደረሰብን ነው እያሉ ነው የምስራቅ ሀረርጌ ነዋሪዎች ቅሬታቸውን የሚያሰሙት። ይህም በተመለከተ በመከላከያ ሚኒስቴር የደቡብ ምስራቅ ዚ ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ኮሎኔል ተክላይ ገብረ እግዚአብሔርን አነጋግረናቸው እሳቸውም ለአሜሪካ ሬዲዮ በሰጡት ምላሽ ችግሩ እየተከሰተ ያለው ከሁለቱም በኩል ስሞታ እየቀረበ መሆኑን ነው የሚናገሩት። በሰራዊቱ በኩል ሆን ብሎ ይህ ክፍተት እንዲፈጠር የሚደረግ ከሆነ ግን ተጠንቶ ለህዝቡ ይፋ ይደረጋል ብለዋል። በምስራቅ ሀረርጌ ዙሪያ ያጋጠመው ግጭት ለቢጋድ እና መጋልአደይ ሮጌ የሚባሉት ሶስት ቀበሌዎች ናቸው። ግጭት ያጋጠመው መንደሮቹ ማለት ነው። ሰራዊታችን ያለው እንኩሩሩ የሚባል ነው። ስለዚህ ለቢጋድ የሚባል ግጭት ሲያጋጥም ተኩስ ሲሰማ ወታደሩ ሙሉ የሶማሌ ክልል ያሉት ግጭቶቹ መነሻ በማድረግ ተሽከርካሪዎቹ በሙሉ ሰራዊት ይዞ ወደዚህ ስለመጡ በእግሩ ነው የተንቀሳቀሰው። ወደ ለቢጋድ በእግሩ በሚሄድበት ጊዜ እንደገና መጋላአደይ ተኩስ ተከፈተ። ሮጌ እንደገና ተኩስ ተጀመረ። የመጋላአደይ ጋብ ብሎ ማለት ነው። ስለዚህ ሰራዊቱ ወደ እነዚህ ሲሽከረከር ነው የነበረው። ሮጌ ከገባ በኋላ እንዳልከው ይመጣባቸዋል ያገኛቸው አስከሬኖች አሉ። በእርግጥ በደንብ ቆጥራችሁ አረጋግጣችሁ ቁስለኛውም ወደ ሕክምና የሄደውም የተገደለውም ኮሚቴ አቋቁማችሁ አጣርታችሁ ንገሩን ብለናቸዋል። በሶማሌ ክልልም የደረሰን ክስ ምንድን ነው? ለቢጋድ ተኩስ ሲደረግ መከላከያ አልደረሰልንም። እንዲያም ሮጌ ተኩስ ሲደረግ ነው ቶሎ ወደ ኦሮሚያ የደረሰው ስለዚህ ለምንድን ነው ወደ ለቢጋድና መጋላአደ ያልደረሰልን፣ በኦሮሚያ ታጣቂዎች ስንገደል የሚለው በዛም ክስ አለ። ኦሮሚያ እንደገና ዜጎቻችን መከላከያ አለ ብለን ተገድለዋል የሚል አለ። ስለዚህ ክሶቹ ሁለቱም ናቸው። እየከሰሱን ያሉት አንድ ወገን አይደለም። በሶማሌ ክልል ደርሷል ለተባለው ጉዳትና መጠን ለማጣራት ያደረግነው ሙከራ አልተሳካም። ለአሜሪካ ድምፅ ለተጠናከረ ዘገባ ሙክታር ጀማል ነኝ ከሻሸመኔ። ሙኽታርን ለዘገባው ደግመን እናመሰግናለን። በኢትዮጵያ የተለያዩ አካባቢዎች እየተከሰቱ ያሉ ህገወጥ ድርጊቶችና ስርዓት አልበኝነት እንዲቆም የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። ሰባት መስራች አባላት ያሉት ጉባኤ ጠቅላይ ጸሐፊ መጋቢ ዘሪሁን ደጉ ተቋማቱን የሚመሩት የሃይማኖት አባቶች ለአሜሪካ ድምፅ በጋራ ስለሰጡት መግለጫ ሁሉም የሃይማኖት አባቶች በሀገሪቱ እየተፈጠረ ያለውን ችግር አውግዘው ህጉ በሚፈቅደው መሰረት መንግስት የህግ የበላይነትን እንዲያስከብር ጠይቀዋል ብለዋል። የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር ዴታ አቶ አወል ወግሪስ በበኩላቸው መስሪያ ቤታቸው ሁኔታውን ለማረጋጋት ከሃይማኖት ተቋማት ጉባኤ ጋር አብሮ እንደሚሰራ ገልጸውልናል። ጽዮን ግርማ ዝርዝር አላት። በኢትዮጵያ ከሶማሌ፣ ከኦሮሚያ፣ ከአማራ ከደቡብ እና ከሌሎች ክልሎች የግጭት ግድያ፣ ንብረት ማውደም፣ የመፈናቀልና ያለመረጋጋት ዜናዎች በየቀኑ እየወጡ ነው። በሰባት የሃይማኖት ተቋማት የተመሰረተው የሃይማኖት ተቋማት ጉባኤ ይህንኑ በሀገሪቱ የተከሰተውን ችግር አውግዞታል። ከስምንት ዓመታት በፊት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን፣ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት፣ የኢትዮጵያ ካቶሊካዊት ቤተ ክርስቲያን፣ የኢትዮጵያ ወንጌላውያን አቤተ ክርስቲያናት ህብረት፣ የኢትዮጵያ ሰባተኛ ቀን አድቬንቲስት የኢትዮጵያ ቃለ ሕይወትና የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ቤተ ክርስቲያን በአጠቃላይ ሰባት ሆነው ያቋቋሙት የኢትዮጵያ ሀይማኖት ጉባኤ ተቋማት ጠቅላይ ጸሐፌ መጋቤ ዘሪሁን ደጉ የሀይማኖት አባቶቹ በጋራ ስለሰጡት መግለጫ ጠይቄያቸው ነበር። ሰባቱም የሃይማኖት አባቶቹ አጋጣሚ ሁሉም ነበሩ ሳብሎ የመልእክቱ ዋና ጉዳዮች ሶስት ነጥቦች ላይ ያተኮረ ነው መግለጫው የመጀመሪያው ሰሞኑ በኢትዮጵያ ሶማሌ ክልል በጅጅጋ በተፈጠረው እንደዚሁም ቅዳሜና እሑድም እንደዚሁ ሻሸመኔ አካባቢ በሰሙት ባዩት በአብዛኛው ግን ቀድሞ የነበረው መረጃ የነበረው እና የእኛም ሰዎች እዛ ያሉት በሰጡን መረጃ የሃይማኖት አባቶቹ የሰጡ ጡት ሱማሌ ክልል ላይ በጅጅጋ ከተማ በተፈጠረው ጥቃት ቤት ንብረታቸው ለወደመባቸው፣ ሕይወታቸውን ላጡ ዜጎቻችን ያንን የሀዘን መግለጫ ነው እዚህ ላይ የሰጡትና ድርጊቱም ደግሞ የትኛውንም ሃይማኖት የማይወክል ፍጹም ተገቢ ያልሆነ ብቻ ሳይሆን ሕገወጥ የሆነም በሕግም የሚያስጠይቅ ወንጀልም የሆነ ከሃይማኖት አንጻርም ደግሞ የትኛውንም ሃይማኖት የማይወክል ይህ ሃይማኖታዊ የሆነ ነገር እንደተፈጸመ ጠቅሰው ይሄንን ድርጊቱን በጋራ ሰባቱም አንድ ላይ ነው ያወገዙት። የመጀመሪያው መልእክታቸው እሱን ማውገዝ ነው። ሌላው የሃይማኖት አባቶቹ መልእክት ስርዓት አልበኝነት ላይ እያተኮረ ነበር ብለዋል መጋቤ ዘሪሁን። አገራችን በአሁኑ ጊዜ ከፍተኛ የሆነ ያው የለውጥ እንቅስቃሴ ውስጥ ነው አገሪቱ ያለችው እንግዲህ ወደ ዲሞክራሲ፣ ወደ ፍትህ፣ ወደ እኩልነት፣ ወደ አብሮነት በተለይም ደግሞ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ከመጡ በኋላ ከፍተኛ የህብረተሰብ ኢትዮጵያዊነት ላይ በሀገር ውስጥም በውጭም አንድነትን የሚያጎላ ስራዎች የተሰሩ ባሉበት ጊዜ አንዳንድ ቦታዎች ላይ የህግ የበላይነትን በመጣስ በእውነት ለማናችንም ለመናገር እንኳን የሚዘገንን ልዩ ልዩ ድርጊቶች ሲፈጸሙ ይሄ ስርዓተ አልበኝነቱ መቆም እንዳለበት ይህንን የሚያደርጉ ወጣቶችን፣ አንዳንድ የህብረተሰብ ክፍሎችን በግልጽ ገስጸዋል። ወጣቱ መስመር ይዞ በሀገር ውስጥ የተጀመረው ለውጥ አግባብነት ባለው እና ስርዓት ባለው መንገድ በመደገፍና የሀገርን ሰላምና ልማት እንዲሁም እድገት ከመደገፍ ውጪ ሌሎች ህገወጥ የሆኑ ነገሮች በሰው ንብረት ላይ በሰው ህይወት ላይ የሚደረጉ ነገሮችን እና ስርዓት አልበኝነቱ በአስቸኳይ እንዲቆም መንግስትንም አሳስበዋል። መንግስት ደግሞ ይህንን የማድረግ ኃላፊነት እንዳለበት በጥብቅ አሳስበዋል። በመጨረሻም የሰባቱም የሃይማኖት ተቋማት የሚመሯቸው የልማት ድርጅቶች በጋራ ሆነው ለተፈናቀሉት ዜጎች ድጋፍ ለመስጠት ተስማምተዋል ብለዋል እና በጋራ እና በተናጠል የልማት ስራ እንዲሰሩ መልሶ የማቋቋም የጊዜያዊ ምግብም መጠለያም ላይ እንደዚሁ በልዩ ልዩ መንገድ ተሳትፎ እንዲያደርጉ ለተቋማቱ መመሪያ ሰጥተዋል። እናው መግለጫ አንዱ ለየት የሚያደርገው የሃይማኖት አባቶቹ ብቻ ሳይሆን የተገኙት የነሱ የልማት ድርጅቶች ተወካዮችም ኃላፊዎችም ተገኝተዋል ለእነሱ መመሪያ ሰጥተው በጋራ ሆነው በጌዲዮ ዞንም በተከሰተው መፈናቀል እንደዚሁ ድጋፋቸውን እያደረጉ ቆይተዋል። አሁንም እሱን እንዲቀጥሉ ደግሞ በቅርቡ በጅጅጋ ከተማ በኢትዮ ሶማሌ ክልል በተፈጠረውም እንደዚሁ የልማት ስራ በማድረግ ድጋፍ እንዲያደርጉ መልሶ የማቋቋሙ ስራ ውስጥ እንዲገቡ መመሪያ የሰጡበት ስብሰባ ነበር የትላንትን ነው። በመንግስት በኩል ይደረግ የተባለው መንግስት ሊወስድ ይገባል የተባለው እርምጃ ምን አይነት እርምጃ ነው? አሁ እንግዲህ የሃይማኖት አባቶቹ በየተራ እዛ ላይ የሰጡት በመንግስት በኩል የህግ የበላይነት መከበር አለበት። አንዳንድ ቦታ ላይ እንደምናየው ስርዓት አልበኝነት እየታየ መጥቷል። ስርዓት አልበኝነቱን መንግስት ህጉ በሚፈቅደው መሰረት ይሄንን የመጠበቅ ዜጎ ሰዎች መቼም ገብተው የሚወጡት መንግስትን በመተማመን ነው እንቅስቃሴ የሚደረገው። የመንግስት ደግሞ አንዱ ትልቁ ሪስፖንሲቢሊቲ የዜጎችን ሰላም መጠበቅ ነው እና በመንግስት ተማምኖ ነው ህዝብ የሚኖረው። እና ስለዚህ በህዝብ መካከል ጥርጣሬ እንዲፈጠሩ የሚያደርጉ አካላት ካሉ እና ደግሞ በዚህ በተለይ ደግሞ ህዝቦች የእርስ በርስ መተማመን እንዳይኖር ኢንቴንሽናሊ የሚሰሩ አካላትም ካሉ ይሄንን መንግስት በራሱ መንገድ ሄዶ የህግ የበላይነትን ግን ማስጠበቅ አለበት ይሄ ያለው ለውጥ ሁሉም የሃይማኖት አባቶች የሚደግፉት የኢትዮጵያ ህዝብ የሚደግፈው ሁላችን አብረን የቆምንለትና የተሰለፍንበት የለውጥ ሂደት ውስጥ ነው ሀገራችን ያለችው ይሄ ወደ ኋላ እንዳይመለስ የህግ የበላይነት ትኩረት እንዲሰጠው የሚል ነው በጥቅሉ ያስተላለፉት። ይህንን መልእክታችሁን በመገናኛ ብዙኃን ከመግለጽ ውጭ ለመንግስት አካላት በአካል ያቀረባችሁበት፣ ያናገራችሁበት ወይም የተነጋገራችሁበት መንገድ አለ? ይህንን ነጥብ ከሚመለከተው አካል ጋር ለመነጋገር ቀጠሮ ጠይቀናል። ጥያቄዎቹ በአግባብ ለመንግስት እንዲደርሱ በሚል አስቀድመን ከፌዴራልና ና አርብቶ አደር ልማት ጉዳዮች ሚኒስትሩ ጋራ በዚህ ጉዳይ ላይ ውይይት ለማድረግ ከዚያም ደግሞ ከክቡር ጠቅላይ ሚኒስትራችን ከዶክተር አብይ አህመድ ጋራ ውይይት ለማድረግ አስበናል። ከጠቅላይ ሚኒስትሩ ጋራ ለመወያየት ቀጠሮ ጠይቀናል። ውይይት ይካሄድበታል በቅርቡ የፌዴራልና አርብቶ አደር ልማት ጉዳዮች ሚኒስቴር ሚኒስትር ዴኤታ አቶ አወል ወግሪስ ከሃይማኖት ተቋማቱ ጉባኤ ጋር አብረው ሲሰሩ መቆየታቸውን ገልጸው በቀጣይም አብረን ለመስራት ዝግጁ ነን ብለዋል። እንደዚህ ጅብሮች በተለይ የሀይማኖት ተቋማት የበላይ ጠባቂዎች፣ የሃይማኖት ተቋማቱ የየሃይማኖቱ የምስል ተከታዮች ባሉበት በየክልል መድረኮች እናዘጋጃለን። በእነዚህ መድረኮች ስለ ሰላም እሴት ሃይማኖት ተቋማት ይሆን የሃይማኖት ተከታዮች መካከላቸው የሚፈጠር ችግር ካለ በሰላማዊ መንገድ እንደት መፍታት እንዲመችሉ ግ ክልል መንግስታት ጋር ሆነን ሌሎች ደግሞ ባሎች ከሚከተል በመጨመር መድረኮችን በመፍጠር እየሰራ ነው ያለ ነው። አሁን ደግሞ አጠናክሮ የሚቀጥል ይሆናል። በኢትዮጵያ ካለፈው ቅዳሜ ጀምሮ በሶማሌ ክልል ጅግጅጋና የተለያዩ የክልሉ ከተሞች በሻሸመኔ፣ በምስራቅ ሀረርጌና የተለያዩ አካባቢዎች የተከሰቱ ግጭቶችና ጥቃቶች እስካሁን ቁጥራቸው በውል ያልታወቁ ሰዎች መሞታቸውና ዛሬም ድረስ በተለያዩ ቦታዎች ግጭቶች መኖራቸውን የሚወጡት ዘገባዎች ያስረዳሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ጊዜውን እናመሰግናለን። ልክ ሶስት ሰዓት ከ31 ከምሽቱ፣ በኢትዮጵያና አካባቢዋ የመጽሔት ዝግጅት ነው የምትከታተሉት። የዜና ትንታኔያችንን በቀጣዩ ዘገባ እንቋጫለን። የሪዮ ኦሎምፒክ የብር ሜዳሊያ ባለቤት የሰብአዊ መብት ታጋዩ አትሌት ፈይሳ ሌሊሳ ወደ ሀገሩ እንዲመለስ የኢትዮጵያ ኦሎምፒክና የኢትዮጵያ አትሌቲክስ ፌዴሬሽን ጥሪ አቅርበዋል። ለዚህ ጥሪ ምላሽ የሰጠው አትሌት ፈይሳ ከሁለት ሳምንታት በኋላ ወደ ሀገሩ እንደሚመለስ ነው ያስታወቀው። እንደሚታወሰው በሪዮ ኦሎምፒክ የማራተን ውድድር ማጠቃለያ ላይ ሁለት እጆቹን በማጣመር በኢትዮጵያ ለሚካሄደው ትግል ድጋፉን የገለጠው ፈይሳ ለደህንነቱ በመስጋት ወደ ሀገሩ ሳይመለስ ቆይቷል። እስክንድር ፍሬው ነው ዝርዝሩን የላከልን። ኢትዮጵያ እንደወጣ የቀረውን የኦሎምፒክ ጀግና ለመቀበል ተዘጋጅታለች። የኦሎምፒክ መድረኮች የኢትዮጵያውያን ጀግንነት ማሳያ መሆናቸው የተለመደ ተግባር ነው። በብራዚል የተካሄደው የሪዮ ኦሎምፒክ ግን የተለየ መልክ ነበረው። ከዚያ ኦሎምፒክ ከሜዳሊያ በላይ እየፈለገ የራሱ የግል ጉዳይ ያላሳሰበው አንድ አትሌት በአድካሚው የማራቶን ውድድር መጨረሻ መቁረጥ ነበረበት። እሱ ለመገናኛ ብዙሃን እንዳለው ያኔ እዚህ ሀገር ቤት ያለው በራሱ ቤተሰቦችና የቅርብ ሰዎች ላይ ጭምር የደረሰው የመብት ጥሰት በአእምሮ ተመላለሰ። እንደዚህ አይነቱን የመብት ጥሰት በመቃወም በኦሮሚያና በሌሎችም የአገሪቱ አካባቢዎች እየተካሄደ የነበረው ሰላማዊ ትግልም ከፊቱ ድቅና አለ። አገር ቤት ያሉት ወገኖቹ የሚጠቀሙበትን የሰላማዊ ትግል ምልክት በማሳየትም የዚያ ትግል አካል መሆኑን ለዓለም አሳየ። ሁለት እጆቹን ወደ ላይ በማንሳት አጣመረ። አንድ ሰው፣ አንድ አትሌት በኢትዮጵያ ስለነበረው ሁኔታ የተሰማውን ስሜት በጥቂት ደቂቃዎች ለዓለም ሁሉ አሳየ። ፈይሳ ሌሊሳ በማራቶን ካመጣው የብር ሜዳሊያ በላይ ስሙ በዚህ ገነነ። ለደህንነቱ በመስጋት ወደ አገር ቤት እንደማይመለስ ያስታወቀውም ወዲያውኑ ነበር። ዛሬ የኢትዮጵያን ፖለቲካ የለውጥ ሀዲድ ውስጥ ያስገባው የሌሊሳና የመሰል ኢትዮጵያውያን ድፍረት የተሞላበት እንቅስቃሴ መሆኑ የበርካታ ተንታኞች እምነት ነው። የኢትዮጵያ ኦሎምፒክ ኮሚቴና የኢትዮጵያ አትሌቲክስ ፌዴሬሽን ታዲያ ወደ አገር ቤት እንዲመለስ ጥሪ አቅርበውለታል። እኛ በጣም እንፈልገዋለን ብሏል የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት አትሌት ኃይሌ ገብረሥላሴ እኛ ልጁ በጣም ጎበዝሯች ነው ለኢትዮጵያ በጣም የሚጠቅመን ልጅ ነው። ይሄ ከሱን አንጻር ብቻ ሳይሆን ከራሳችንም ከጥቅም አንጻር አይተን ኢትዮጵያ ልጅም፣ ኦሎምፒክም፣ እንዲሁም ደግሞ የሚኒስትር መስሪያ ቤቱም ሚኒስትሩም ሳይቀሩ በጣም ጥሩ ነው ቢመጣ። አንደኛ ለኢሜጁም ለሁሉም ነገር በጣም በጣም አስፈላጊያችን ስል ወደ ሀገር ቤት እንዲመለስ እንግዲህ ያው ዛሬ ጥሪያችንን አስተላልፈናል። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ተመሳሳይ ሀሳብ አንጸባርቀዋል። የሀገራችንን ጀግና፣ የሕዝባችንን ጀግና ወደ ሀገሩ መመለስ፣ ተገቢውን ክብር መስጠት፣ አራያነቱን ለሌሎች ስፖርተኞቻችን እንዲያስተምር፣ ጥንካሬውን ለሌሎች ታዳጊዎቻችን እንዲያስተምር ነው ዋናው ጥሪ ወደ እናት ሀገሩ ወደሚወደው ስፖርት ተመልሰው ባለው ሙያ በመሮጥም በማሰልጠንም በመምከርም የኢትዮጵያን ስፖርት ወደ አንድ ከፍታ እንዲያደርስ ነው ጥሪው። እዚህ ላይ እንግዲህ በኦሎምፒክ ያስገኘው የብር ሜዳሊያ እርስዎ እንዳሉት ትልቅ ስኬት ነው። በሌላ በኩል ደግሞ በዓለም አደባባይ ላይ በኢትዮጵያ ውስጥ ይካሄድ የነበረውን እንቅስቃሴም ለማሳየት ለማሳወቅ እጁን በማጣመር በዛን ጊዜ ለነበረው የተቃውሞ እንቅስቃሴ ያሳየው ድጋፍም ከፍተኛ ታዋቂነት አትርፎለታል በዓለም አቀፍ ደረ ደረጃ መነጋገሪያ ሆኗል። እና የትኛው ነው ያመዘ ነው? እናንተ ውሳኔ ላይ የትኛው ተሳትፎ ነው ስፖርታዊ አስተዋጽኦ ነው ወይንስ እዚህ ያሉ ወጣቶች የሚያደርጉትን እንቅስቃሴ እዚህ ያለው የሚያደርገው እንቅስቃሴ ለአለም ህዝብ ማሳወቁ ነው? የግል አስተያየትን ተናገር ካልከኝ የግሌን ነው የምናገረው። እኔ ጀግና እወዳለሁ። ፊት ለፊት የሚጋፈጥ ፊት ለፊት የሚናገር ሰው አከብራለሁ። ይሄ ለዚህ ልዩ ክብር አለኝ። ውስጡ ላይ ያለውን መግለጽ የምፈልገውን ነገር ፊትለፊት የምደርስበትን ጣጣ እችላለሁ። አደጋውን ልሸከም፣ ችግሩን ልሸከም፣ ጥቅሙ ይቅርብኝ ብሎ መሄድ ሰው ራስ ወዳድ ያልሆነ ሰው በጣም ወዳድ ራስ ወዳድ ልጅ አይደለም ይሄ ጀግና ነው። በዚህ በኩል አደንቃለሁ። በዋናነት ደግሞ ስፖርቱ ላይ ያስገኘውም ውጤት በእጅጉ የሚያስከብረውም ስለሆነ ለሀገራችንም አራያነት ያለው ተግባር ስለሆነ በእጅጉ የሚገባውን ክብር No me escaparon. አትሌት ኃይሌ ገብረስላሴ በበኩሉም ፈይሳ ሰው ሲበደል የማይወድ ደፋር ሰው መሆኑን ተናግረዋል። ከዚህ ፖለቲካው ብቻ አልነበረም። በወቅቱ በዓለም አቀፍም የስፖርት እንትን ላይ እንደዚህ አይነት ድርጊቶች ምንድን ነው ያመጣሉ መሰለክ፣ የፖለቲካ ይዘት ያላቸው ምናምን በሚለው ያንን ሁሉ መስዋዕትነት ተቋቁሞ ነው ያንን ድርጊት ያደረገው። ይሄም እንግዲህ ምል ልጁ ለወገኖቹ ያለው ጥቀና በቃ እሱ ከመ ሲፈጥረው አልደፈር ባይ ነው። ሰው እንዴት ይበደላል ብሎ ልጁን ፐርሰናሊ ምን የማውቀው አለሁ። በደንብ ቀርበው ነበረ። ሁል ጊዜ በቃ ለምን የሚል ነው። በቃ ፖለቲካ ብቻ አይደለም። አንድ እዛ ጓደኞቹ እንኳን ራሱ አንዱ አንዱን ሲበድል የማይወድ ልጅ ነው። እኔ ግን እንደ ኢትዮጵያ ልጅ ፌዴሬሽን በጣም የምወድለት ስብዕናው፣ በስፖርቱ ላይ ያለው አመለካከት ነው። በቃ ስራ፣ ትሬኒንግ፣ ውድድር፣ ሩጫ በጣም ጠንክሮ የሚሰራ ልጅ ነው። አትሌት ፈይሳ ሌሊሳ ለአሜሪካ ድምፅ በሰጠው ምላሽ ጥሪውን መቀበሉንና በቅርቡ ወደ አገር ቤት እንደሚመለስ አስታውቋል። አሁን እነሱ ያወጡት መግለጫ ዛሬ አይቼ ነበረ፣ ደስ ብሎኛል። በፊት ፌዴሬሽኑም ፍላጎትም ቢኖር ምንም የተለየ መፍትሔ የለውም ጮቁና ስልፍረ ነበረ ምንም ምስቴል ምንን ለመቅረት ማለት ነው። በዛን ሰዓት አሁን በመጣ ለውጥ ትንሽ እነሱም ትንሽ ስላገኙ መግለጫ ያወጡት ማለት ነው እና እዛ ደግሞ እኔ በሶሻል ሚዲያም ይሁት የተሰራኝ ወይም ደግሞ በስልክም እያናገረኝ የለም። ለማረጋገጥ ሞክረሃል? ያ ጥሪውም ተቀብያለሁ። እነሱ ባልነገሩኝም ግን እኔ ደስ ብሎኛል። እኔ መጀመሪያ ወደ ሀገሬ መመለስ ፍላጎት ስለነበረኝ መለሳለሁ ጊዜ ወይ ሳምንት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኃይሌ ገብረስላሴ ስላሴ በዚህ ምላሽ የተሰማውን ደስታ ገልጿል። እኔ በጣም እየጠበኩ ነው። ምን ይመልስልን ይሆን የሚለን ይሆን እያልን በጣም በምጠብቅ ጊዜ አሁን ልክ ያንተ እግዚአብሔር ይስጥ በጣም በጣም ነው የምናመሰግነው። በዚህ አጋጣሚ በየሳለሊሳን በጣም እንደምንወደው እና እንደምናመሰግነው በጣም እግዚአብሔር ያክብረው በጣም ትልቅ ቆይ መመለሱ በጣም እኛም ደግሞ አስራ አምስት ቀን ላይ በደንብ ጥሩ አቀባበል እናደርግለታለን። የኢትዮጵያ ኦሎምፒክ ኮሚቴ ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስም ፈይሳ የተለየ አቀባበል እንደሚደረግለት ተናግረዋል። እጅግ በጣም የተለየ አቀባበል፣ ደማቅ አቀባበል፣ የጀግና አቀባበል በደንብ መክረንበት ተገቢውን ክብር እንሰጠዋለን። በውጤታማ ስፖርተኝነቱ የሚታወቀው ስሙ ከሪዮ ኦሎምፒክ ጋር ተያይዞ የሚነሳው ፈይሳ ሌሊሳ ላለፉት ሁለት ዓመታት የኢትዮጵያ የተቃውሞ እንቅስቃሴ ያሳየው አጋርነት ደግሞ የበለጠ ዝና አጎናጽፎታል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እናመሰግናለን እስክንድርን። ጀግናው ኢትዮጵያዊ አትሌት በቅርቡ ለኢትዮጵያ የወርቅ ሜዳሊያ ሲያመጣ እና ለመዘገብ እንቸኩላለን። ወደ ቀጣዩ ፕሮግራም እንለፍ። አሁን ሁለተኛው አጋማሽ ፕሮግራማችን ላይ ደርሰናል። ከ30 ዓመታት በፊት በትግራይ የተለያዩ አካባቢዎች ከሁለት ሳምንታት በላይ ጉብኝት ያደረጉ ህወሀትን ከመሰረቱት አንዱ ዶክተር አርጋው በርሀ የህብረተሰቡ የኑሮ ሁኔታ እሳቸው ከጠበቁት በታች ሆኖ እንዳገኙት ተናግረዋል። በትግራይ ፎረም አስተዳደር ለወጣቶች እንቅስቃሴ ቄሮና ፋኖ ምስጋና ማቅረባቸው ሰዎች በተሳሳተ አመለካከት ተረድተውታል ሲሉም ተናግረዋል። በጉብኝታቸውና ቀጣዩ ትግል አቅጣጫቸውን አስመልክቶ ሙልጌታ አጽባሃ አነጋግሯቸዋል። እንስማው እንግዲህ የህወሀት መስራችና በአሁን ጊዜ ደግሞ የትግራይ ዲሞክራሲያዊ ትብብር ፓርቲ ሊቀመንበር ዶክተር አረጋው በርህም እርስዎና የእርስዎ ሌሎች ጓዶች አብረው በተለያዩ የትግራይ አካባቢ ጉብኝት አድርጋቸዋልና ከሰላሳ ዓመታት በኋላ ነው ወደ ትግራይ የመጡትና ይህንን እናንተ የጠበቃችሁት በተጨማሪ ደግሞ ያገኛችሁትን ውጤት እንዴት ይገልጹታል? በዞርንበት አካባቢ የገጠሩ ትግራይ ዞረን አይተናል። ህዝቡ እንደ ጠበቅ ነው ሆኖ አላገኘ ነው። የህዝቡ ኑሮ ማለት ነው አሽቆልቁሎ ነው ያገኘ ነው። የገጠሩ ሁኔታ ምርታማ እንዳልሆነ ነው ያየ ነው። በተጨማሪም በምግብ ለስራ ነው የሚኖረው ያለ አብዛኛው ህዝብ ዩኤስ ኤይድ የሚባል እርዳታ እህል እሱ እየተሰፈረ በሴፍቲ ኔትወርክ የሚባል እርዳታ እየተቀበለ ነው የሚኖረው ያለ። በጣም ደስ የማይል ሁኔታ ነው። ከሀያ ሰባት ዓመታት በኋላ የኢህአደግ አገዛዝ በኋላ እንደዚህ በመሆኑ በጣም የሚያሳዝን ነው፣ እና አሁን ያንን ለመለወጥ ከሚመለከታቸው ወገኖች ጋር ሆነን እየተነጋገር እንዲለወጥ እንሰራለን፣ በዚህ መስክ እንሰራለን። ሁለተኛውም የፍትህ መጓደል አለ። ፍትህ አጥተዋል። ህዝቡ ከላይ እስከታች ያሉት የቢሮክራሲው ባለስልጣኖች ህዝቡን ምንም ስራ እንዳይሰራ ምንም እንቅስቃሴ እንዳያደርግ አግደው ይዘውታል። በጉቦ ነው የሚሰራው ያለ። ይሄ ነገርም እንዲለወጥ ብዙ እንሰራለን። ባለፈው ወር በመቀለ ከተማ ተካሂዶ የነበረውን ፎረም ነበረም። በዚህ ፎረም ደግሞ እርሶና ኢንጂነር ግደይ ዝርአጽዮን የተናገራችሁትን በማህበራዊ ሚዲያ መነጋገሪያ አጀንዳ ሆኖ ነበር። ወደ ሀገራችን እንድንገባ ቄሮና ፋኖ ያደረጉት ትግል ነው፣ እነሱ ምስጋና ይገባቸዋል። በተጨማሪም ደግሞ እነ ዶክተር አብይና አቶ ለማ መገርሳ ለእነሱ ምስጋና ይገባቸዋል ብላችሁ ነበር። ይህንን የእርሶ ሀሳብ በተለያዩ አካላት የተለያዩ ሀሳብ እየተሰጠበት ነው የሚገኘው። በትክክል በእነሱ ትግል ነው ሀገር የገቡ የሚለው አሉ። ስለዚህም ለነሱ ምስጋና ማቅረባቸው ትክክል መሆኑን የሚያነሷሉ። በሌላ በኩል ደግሞ ድሮንና ፋኖ ማመስገን እንዴት ይቻላል? በተለይ በትግራይ ተወላጆች ላይ ጉዳት አድርሷል። እነሱ በሚመሩት እንቅስቃሴ ብዙ የትግራይ ተወላጆች ተገድሏል፣ ከቦታቸውም ተፈናቅለዋል እና ለነዚህ ኃይሎች እንዴት ምስጋና ማቅረብ ይችላሉ የሚሉ አሉ። እና የእርስዎ አስተያየት በዚህ ላይ ምንድን ነው? በተወሰኑ ግለሰቦች ብቻ አይደለም ለውጡ የመጣው። የትግራይ ህዝብ ይሁን ሌላው ኢትዮጵያዊ ታግሎ ሁኔታውን ፈጥሮታል። ለምሳሌ ድምጻችን ይሰማ ብለው ሲንቀሳቀሱ የነበሩ እስላም ወገኖቻችን ያደረጉት ከባድ ትግል የህወሀት ኢህአዴግን የአፈና አገዛዝ ግንባር ለግንባር ገጥመው እንዲሸረሸር ያደረጉ እነሱንም ግምት ውስጥ ማስገባት አለብን። ሌላው ህዝብም ታግለዋል፣ ሞተዋል፣ አልቋል። የዚህ ትግል ድምር ውጤት ነው ለውጡ እንዲመጣ ያደረገው። እንግዲህ ለውጡ ወደ ተጨባጭ ሁኔታ የለወጡት እነ ዶክተር አብይ እና አቶ ለማ መገርሳ ቲም ወይም ቡድን የሚባለው የኢህአደግን የነበረው የአፈና አገዛዝ ተጋፍጠው ለውጥ እንዲመጣ አድርገዋል። እንደዚህ ማድረጋቸውም በእርግጥ ምስጋና ይገባቸዋል። እነ ቄሮ እነፋኖ ደግሞ ለነዚህ ለእነዚህ ለውጥ ያመጡ ሰዎች ድጋፍ ሰጥተዋል። ይሄ ይሄ በአንድን በኩል መታየት ያለበት ሁኔታ ይሆናል። ከዛ በመለስ ደግሞ አንዳንድ የቄሮ ቡድኖች በትግራይ ሕዝብ እና በወገኖቻችን ላይ የሚያደርገው ያለ ግፍ ግድያ፣ የንብረት ዘረፋ፣ ይሄ ደግሞ እንቃወመዋለን። መቃወምም ያለብን ነገር ነው። እኛ የቆምነው ለህዝባችን ነው። ለህዝባችን መብት መከበር፣ ለመላው ኢትዮጵያ ሕዝብ መከበር ነው የቆም ነው። ስለዚህ የትግራይ ሕዝብም እምብርት የኢትዮጵያ ሕዝብ ወገን ስለሆነ መብቱ በሚገባ መከበር አለበት ብለን እናምናለን። ስለዚህ ይሄ አተረጓጎም ልዩነት እንዳለ ይገባናል። የተሳሳተ ባንድ በኩል የሚገባው ጫና አልተሰጠበትም። እኛ የምንለው ዝም ብሎ ቄሮና ፋኖ የሚል ገንጥሎ በማየት ነገሩን አሳንሶ ለማቅረብ መሞከር ስህተት ነው። እኛ የምናየው አጠቃላይ ትግሉ ህዝቡ ያመጣው ትግል እንደሆነና ይህን የህዝቡ ትግል እንደ ጦር ሁነው በኢህአደግ ውስጥ ለውጥ እንዲመጣ ያደረጉት የነ ለማ መገርሳ ቲም የሚባለው ነው፣ እንዳውም ይህንን ያመጣው። ስለዚህ ከጠቅላላው የህዝቡ ትግል ጋር አያይዘን ማየት ይገባል እንጂ ፋኖና ቄሮ ለብቻቸው ያደረጉት እንትን የለም። እነሱ ደግሞ የሚፈጽሙት አንዳንድ በህዝባችን ላይ የሚፈጽሙት በደሎች ደግሞ እንኮንነዋለን፣ እንቃወመዋለን። አሁንም ሂደን እዛ አካባቢ ይህን ነገር እንዲቆምና የኢትዮጵያ ሕዝብ ተስማምቶ ተግባብቶ ተረዳድቶ አገሩን በጋራ እንዲያለማ ለማድረግ ብዙ ጥረት እናደርጋለን። በቀጣይ የእናንተ ድርጅት በክልሉ በትግራይ ውስጥ ሆነ በሀገር አቀፍ ደረጃ ትግሉን በእንዴት ያለ ሁኔታ ለመቀጠል አስቧል? ያለው ቅድስ ምን ይመስላል? ሁለት አቅጣጫ የያዘ ስራ ነው የምንሰራው። አንደኛ በኢትዮጵያ ደረጃ ኢትዮጵያ ውስጥ የጋራ ስርዓት እንዲመሰረት፣ የጋራ ፍትሐዊ ስርዓት፣ ህዝቡ የሚቆጣጠረው ስርዓት እንዲፈጠር ትግል እናደርጋለን። ይሄ ስርዓት ካልተፈጠረ መዳረሻችን አይታወቅም ማለት ነው። እንዳለፍነው እየወደቅን እየተነሳን መኖር ሊሆን ነው። እድገት በቅጡ አይመዘገብም ማለት ነው። ስለዚህ ኢትዮጵያ ውስጥ ጠንካራ ህዝባዊ ስርዓት እንዲመሰረት ቅድሚያ አድርገን እንታገላለን። ይሄ ደግሞ እንደሚሆን እርግጠኞችንን ብዙ ዲሞክራቲክ የሆኑ የተማሩ ጠንካራ በፖለቲካውም ይሁን በሌላው መስክ የሚንቀሳቀሱ ኢትዮጵያውያን ወገኖች አሉ። ከነሱ ጋር ሁነን ይህን ስርዓት እንዲመሰረት አንዱ ትልቁ ትግላችን ይሆናል። ሁለተኛው ደግሞ በትግራይ ላይ ያለው ሁኔታ ለመለወጥ ብዙ ጥረት እናደርጋለን። እንዳልኩ ቅድም የትግራይ ሁኔታ አሽቆልቁሏል። በምግብ ለስራ ነው የሚኖረው ያለ እድገት የለም። በተጨማሪም ፍትሕ አጥተዋል ሕዝቡ። ስለዚህ ይህንን ነገር እንዲስተካከል ከሚመለከታቸው ጋር ሁነን ለመስራት ጥረት እናደርጋለን። እንደሚሳካልንም እርግጦች። ምክንያቱም ህዝቡ አሁን ነቅቶ ይህን ችግር ተማሮ ለውጥ እንዲመጣ እየተንቀሳቀሰ ነው ያለው። አናግረነዋል፣ አዳምጠነዋል። ለዚህ አሁን ለእኛ ለምናቅደው ፍትሐዊ ስርዓት ለማምጣት የተዘጋጀ ህዝብ ነው ያለን። ስለዚህ ከህዝቡም ጋር ሆነን ከሚመለከታቸው አካላትም ጋር እየተነጋገር ይህንን ነገር ለማፋጠን ሁለተኛው ስራችን ይሆናል። አመሰግናለሁ። ዶክተር አረጋ እኔም አመሰግናለሁ እድሉ ስለተሰጠ። ሙልጌታ ጽባሃ ነበርኩ ከመቀለ። አድማጮች፣ የሚቀጥለው ቅንብር የሁለተኛው አጋማሽ የዛሬ ማክሰኞ ንግድና ምጣኔ ሀብት። የኢትዮጵያ አየር መንገድ በአፍሪካ የተለያዩ አየር መንገዶችን አቅም ለመገንባት ትርፋማ አድርጎ የገበያ ድርሻን ለማስፋት በያዘው ጥረት ከናይጀሪያ አየር መንገድ ጋር የአመራርና የባለቤትነት ድርሻ እንዲኖረው የሚያስችል ጥያቄ ማቅረቡን አስታወቀ። በቶጎና ማላዊ አየር መንገዶች የባለቤትነትና አስተዳደራዊ አገልግሎት ድርሻ ያለው አየር መንገድ የገበያ ድርሻውን ለማስፋፋት የሚያደርገው ጥረት በዚህ ዓመት ከዚህ በፊት ታይቶ በማይታወቅ ትርፍ እንዳስገኘለት ጠቁሟል። የንግድና ምጣኔ ሀብት አዘጋጅና አቅራቢ ሄኖክ ሰማግዜር የአየር መንገዱን የሰሜን አሜሪካ ስራ አስኪያጅ አቶ ንጉሱ ወርቁን አነጋግሯል። ቀጥሎ ይቀርባል። የናይጄሪያ መንግስት የናይጄሪያን አየር መንገድ በበለጠ ሁኔታ ትንሽ ችግር ገጥሟቸው ስለነበረ አየር መንገዱን በተሻሻለ ሁኔታ ለማደራጀት ለማዋቀር ሸሪኮች የመፈለግ ዓለም አቀፍ ቢድ እንጋብዘው ነበር። በዛ መሰረት ኢትዮጵያ አየር መንገድ ጥያቄውን በማሰብ እና ሰፋ ያለ ፕሮፖዛል አቅርበናል። ካፒታልም ኦውነርሺፕ ለመግዛት ወይም ኢንጀክት ለማድረግ ሞደርን አይሮፕላኖች ለማቅረብ በአጠቃላይ ዊን ዊን፣ ሁለቱም የኢትዮጵያ አየር መንገድ ወይም የኢትዮጵያ መንግስት ወይም ናይጄሪያ መንግስትና የናይጄሪያ አየር መንገድ ተጠቃሚ የሚሆኑበት ፕሮፖዛል አቅርበናል። እንግዲህ ዝርዝሩ የመጨረሻ ደረጃ ስላልደረሰ ይሄን ያህል ብር ነው የምንከፍለው፣ ይሄን ያህል ነው የምናደርገው የሚል መስጠት አንችልም በአሁኑ ሰዓት። ነገር ግን ሰፋ ያለ ትብብር ማድረግ የምንፈልግ መሆናችንና የወሰን መሆናችንን የሚገልጽ ዶክመንት አስገብተናል ማለት ነው እንግዲህ በዚህ አስተዳደሩን የኩባንያውን አስተዳደር የሚወስድ ነው ወይስ የኢትዮጵያ አየር መንገድ ደግሞ የባለቤትነት ድርሻ አክሲዮንም የሚወስድ ነው? ሁለቱን ማረጋገጥ ስለፈለግኩ ነው አ ማኔጅመንት ኮንትራክትንም ይጨምራል ካፒታል ኦነርሽፕንም ይጨምራል። እንግዲህ ይሄ የእኛ ፕሮፖዛል ነው። በሂደት ተነጋግሮ የሁለቱ ሀገር መንግስታት እና የሁለቱ ሀገር አየር መንገዶች ተነጋግረው የሚስማሙበት ነገር ነው። እኛ ሰፋ ያለ ማኔጅመንትን በኩል ኢትዮጵያ አየር መንገድ ጥሩ ኤክስፔሪንስ ላለው ለብዙ ዘመናት እኛም ኤክስፔሪንስ ሼር የምናደርግበት እነሱም ደግሞ ያላቸውን ኤክስፔሪንስ አብሮ የሚሰራበት ማኔጅመንት ኮንትራትንም ባለቤትንም ያካተተ ፕሮፖዛል ነው የቀረበው። የኢትዮጵያ አየር መንገድ ሌሎች በአፍሪካ የሚንቀሳቀሱ አየር መንገዶችን በርካታ አይነት አገልግሎቶች ይሰጣል። በአስተዳደር እና በአመራርም ሆነ እንደዚሁ ደግሞ አክሲዮን ድርሻ በመግዛት ሌሎች አብረዋችሁ የሚሰሩ የአየር መንገዶች የትኞቹ ናቸው? ከዚሁም ጋር ተያይዞ ደግሞ የስልጠናና የጥገና አገልግሎትም ትሰጣላችሁ? ይህን ጠቅለላ አድርገው ቢያስረዱኝ። እኛ በአጠቃላይ ኢትዮጵያ አየር መንገድ እርዳታን በአፍሪካ ገበያ ላይ በተመለከተ በአሁኑ ሰዓት የኢትዮጵያ አየር መንገድ የአፍሪካ አፍሪካ ከአለም አቀፍ ከአፍሪካ ተነስቶ ወደ ተቀሩት አለማት የገበያ ድርሻ ወይም ማርኬት ሼር የሚባለው የአፍሪካ አየር መንገዶች ሀያ ፐርሰንት እያገኙ አፍሪካ ያልሆኑ አየር መንገዶች ሰማንያ ፐርሰንት ገበያውን እየተቆጣጠሩ ስለሆነ እኛ የምንለው አትሊስት ፌር ለመሆን ሀምሳ ሀምሳ እኩል እኩል የገበያ ድርሻ ማግኘት አለብን። ከአፍሪካ ወደ ተቀሩት ዓለም የሚሄድ ወይም ከተቀሩት ዓለም ወደ አፍሪካ የሚሄደው የገበያ ድርሻ እኩል እኩል ለማድረግ ኢትዮጵያ አየር መንገድ ብቻውን መስራት አይችልም የለበትም። ስለዚህ ብዙ አየር መንገዶች እንዲቋቋሙ እንፈልጋለን። ከዚሁ የተነሳ ነው እስካሁን ቶጎ ላይ አስካይ አየር መንገድ ተቋቁሟል። በጥሩ ሁኔታ ነው ያለው። ማላዊ ላይ ማላዊ አየር መንገድ ተቋቁሟል። ስራ ላይ ነው ያለው። ጥሩ ነው። ከዛ በተረፈ በንግግር ደረጃ ቻድ አለ፣ አሁን ናይጄሪያ አለ እና ሌሎችም ብዙ በድርድር ላይ ያሉ በመገዛት በፕሮሰስ ላይ ያሉ አየር መንገዶች አሉ። ዋና ዓላማችን የገበያ ድርሻውን ፌር ለማድረግ ለአፍሪካ አየር መንገዶች ተገቢ እኩል እኩል እንኳን የምናገኝበትን ለመፍጠር ነው። እንግዲህ የኢትዮጵያ አየር መንገድ በስኬቱ በመንግስት ስር የሚሰራ ሆኖ የመንግስት ባለቤትነት ያለው አየር መንገድ ሆኖ ግን እንደ ንግድ ተቋም በአግባቡ ስራውን በመስራት በኢትዮጵያ ውስጥ ከሚመሰገኑ ድርጅቶች ግንባር ቀደሞ የኢትዮጵያ አየር መንገድ ነው። በእርግጥ በቅርቡ ወደ ግል ይዞታ የመዛወርም ውሳኔ በጠቅላይ ሚኒስትሩ ተገልጿል። ግን እንዲያው በአጠቃላይ ዘንድሮ ስራችሁ ምን ይመስል ነበረ? ትርፋችሁስ እንዴት ነው የኩባንያችሁ? በቅርቡ ስላወጣችሁት በአጠቃላይ እንግዲህ የኢትዮጵያ አየር መንገድ አንተም እንደገለጽከው የመንግስት አየር መንገድ ነው። መቶ በመቶ በኢትዮጵያ መንግስት ወይም የኢትዮጵያ ሕዝብ ንብረት ነው ማለት ነው። ነገር ግን መቶ በመቶ ማኔጅመንት አውቶኖሚ ወይም የማኔጅመንት ነጻነት ያለው አየር መንገድ ነው። መንግስት በፖሊሲ በዳይሬክሽን እርዳታ ያደርግልናል፣ ቦርዱ ያደርግልናል። ማኔጅመንቱ ግን ደጋግሜ ማረጋገጥ የምፈልገው መቶ በመቶ ምንም አይነት በምናወጣው ስትራቴጂ በኦፕሬሽን ላይ ምንም አይነት ተጽዕኖም ሆነ ማናቸውም አይነት ችግር አይደርስበትም። ማኔጅመንቱ ነፃ ሆኖ ስለሚሰራ ሰራተኞቹን በማስተባበር ከቦርድ አባላት ከማኔጅመንቱ አንድ ሆኖ በመስራት ገቢ የመጨመር ስራ፣ ወጪ የመቀነስ ስራ፣ የመንገደኞች አገልግሎት የማሻሻል ስራ ሀያ አራት ሰዓት የሚካሄዱ ስብሰባዎች ኢትዮጵያ አየር መንገድ ውስጥ የሚሰሩ ስራዎች በአራት ቤሲ ብለን እንደውም ብዙ ጊዜ እንገልጻቸዋለን። የገቢ መጨመር ስራ፣ ወጪ መቀነስ ስራ፣ ሰራተኞች ስልጠና ስራ፣ የአሰራር ቅልጥፍና ስራ እነዚህም ስለምንሰራ በዚህ ዓመት ጥሩ ፐርፎርማንስ፣ ጥሩ ገቢ፣ ጥሩ ፕሮፊት ትርፍም ያደረግንበት ሪከርድ የተመዘገበበት እና ጥሩ አመት ነበር ማለት ይቻላል። እሺ፣ በጣም ነው የማመሰግነው። አቶ ንጉሱ ወርቁ የኢትዮጵያ አየር መንገድ የሰሜን አሜሪካ ቅርንጫፍ ስራ አስኪያጅ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ፣ ሄኖክን ስለጋበዝከኝ በጣም አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አቶ ንጉሱን በድጋሚ እኛም እናመሰግናለን እንዲሁም ሄኖክን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የምሽቱ የቪኦኤ ርዕሰ አንቀጽ ሐተታውን የሚጀምረው ለምንድነው አንድ በተለይ ለሲቪሎች የሚሰጥ የውጭ እርዳታና የልማት እገዛ ላይ ትኩረት ሰጥቶ የሚንቀሳቀስ የዩናይትድ ስቴትስ መንግሥት መሥሪያ ቤት በሚሠራባቸው ሀገሮች የሃይማኖት ነጻነት ጉዳይ የሚያሳስበው ሲል በመጠየቅ ነው። እንደ ዩኤስኤ አይዲ የሃይማኖት ነጻነትን የምናየው አሉ የዩኤስኤአይዲ አስተዳዳሪ ማርክ ግሪን የምናየው እንደ አንድ እጅግ አስፈላጊ መንግሥታችን የሚከተለው ዜጎችን ያማከለ መርህ ነው። የሃይማኖት ነጻነት ሐሳብን በነጻነት ከመግለጽ፣ ከመሰብሰብ፣ ከመደራጀትና ከዘር ልዩነት ነጻነት ተለይቶ ሊታይ አይችልም ሲሉም ባለሥልጣኑ አክለዋል። ይበልጥ አሳማኙ ምክንያት ግን ለተዘነጉ ወገኖች የሚሰጠውን የልማትና የሰብአዊ እርዳታ በትክክል በማድረሱ ረገድ ብዙውን ጊዜ ከዩኤስኤአይዲ ጋር የሚሰሩት ሃይማኖትን መሠረት አድርገው የሚንቀሳቀሱ ድርጅቶች ናቸው። ሃይማኖትን መሠረት ያደረጉ ድርጅቶች ናቸው በአብዛኛው የተዘነጋ ማኅበረሰብ ውስጥ አመኔታ የሚያገኙት ብለዋል የዩኤስኤአይዲው አስተዳዳሪ ማርክ ግሪን። የአሜሪካ ድምፅ ራዲዮ ርዕሰ አንቀጽ በመቀጠልም በሌላ በኩል በሃይማኖት ላይ የሚደረግ ጭቆና አዘውትሮ ሁከቶችን ይቀሰቅሳል፣ ለጭቆናም ምክንያት ይሆናል። አንዱን ማኅበረሰብ ከሌላው አብልጦ ማየት አልፎም አንድን ሕዝብ በጠቅላላው ማሰቃየት የሚመጣው በዚሁ ምክንያት ይሆናል ብሏል። ለዚህም አንዱ ማሳያ አይሲስ የሚፈጽመው ግፍ በቂ ይሆናል። ዩኤስኤአይዲ ውስጥ የሃይማኖት ነጻነት የሚታየው እንደ አንድ አብይ የሰብአዊ መብቶች ነጻነት ነው። በመሆኑም በሃይማኖት ነጻነት ላይ የጥላቻ ንግግሮችን የሚያደርጉና በተለያዩ እምነት ተከታዮች መካከል ሁከት የሚቀሰቅሱ ኃይሎችን ጥረቶች ለማክሸፍ የሚካሄዱ መርሃ ግብሮችን እንረዳለን። ይህን የምናደርገውም የሃይማኖት ነጻነቶችን የሚያስጠብቁና የሚያጠናክሩ ሕግጋት ተግባራዊ እንዲሆኑ እንዲሁም ለሕግጋቱ ተግባራዊነት ጥብቅና የቆሙ የሲቪክ ማኅበረሰቦችን ችሎታም ለማሳደግ ጭምር ነው ሲሉ የዩኤስኤአይዲ አስተዳዳሪው ማርክ ግሪን የተናገሩትን ጠቅሶ ርዕሰ አንቀጹ አትታውን ይቀጥላል። ዩኤስኤአይዲ በአሁኑ ወቅት መንግስታዊ ካልሆኑ ድርጅቶችና የሲቪክ ማኅበረሰብ ሸሪኮቹ ጋር ያለውን ግንኙነት ሰላጭ ለማድረግ የለውጥ ሂደቶችን በማካሄድ ላይ ነው። በተመሳሳይም የሚታዩ የሃይማኖት አለመቻቻሎች ወደ ከፋ ደረጃ ከመሸጋገራቸው በፊት በሚሠራባቸው ሀገሮች ውስጥ ከሲቪክ ማኅበረሰቡ አቅምና የመንግሥታቱን ፖሊሲዎች ያካተቱ አንዳንድ እርምጃዎችን በመውሰድ ላይ ነው። በመጨረሻም ዩኤስኤ አይዲ ከሸሪኮቹ ጋር በመሆን ቀድሞም በታሪክ ተሳስረው በቆዩ ብሔረሰቦችና ሃይማኖቶች መካከል አንድነትን ለማጠናከር በመሥራት ላይ ነው ሲሉ የድርጅቱ አስተዳዳሪ ማርክ ግሪን የተናገሩትን ጠቅሶ የአሜሪካ ድምፅ ራዲዮ ሀተታውን አጠቃልሏል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች፣ አሁን የዜና ማጠቃለያ እናነባለን። የታሊባን አማጽያን በሰሜን አፍጋኒስታን የሚገኝ ወታደራዊ ሰፈርን ይዘው በርካታ የመንግስት ወታደሮችን እንደገደሉና እንደማረኩ ታውቋል። ትላንት ፋሪያብ ክፍለ ሀገር ውስጥ በሚገኝ ግርምች ወረዳ ላይ ያለው ቸናያ ወታደራዊ ሰፈር የተያዘው ከሁለት ቀናት ከባድ ውጊያ በኋላ ነው። ባለሥልጣኖች እንደሚሉት የሀገሪቱ ብሔራዊ ሰራዊት ሰፈር በታሊባን አማጽያን የተያዘው ወታደሮቹ ደራሽ ኃይልና የአየር ድብደባ ድጋፍ ባለማግኘታቸው መሳሪያና ሌሎች አቅርቦቶች ስላለቁባቸው ነው። በሰፈሩ ከነበሩት ሰባ ወታደሮች አርባዎቹ ለታሊባን እጃቸውን ሰጥተዋል፣ የተቀሩት ደግሞ ተገድለዋል ወይም በአቅራቢያው ወዳሉት ተራራዎች ሸሽተዋል ሲሉ የክልሉ ወታደራዊ የመንግስት ባለሥልጣኖች ለአሜሪካ ድምፅ ሬዲዮ ተናግረዋል። የፌዴራሉ የመጀመሪያ ደረጃ ፍርድ ቤት ተረኛ ችሎት በምክትል ኮሚሽነር ግርማ ካሳና በሌሎች አስር የፖሊስ አባላት የዋስትና ጥያቄ ብይን ሰጠው። የፖሊስ አባላቱ ከ15 እስከ 6ሺ ብር የሚሆን ዋስትና ከእስር እንዲፈቱ አዘዘ። የትጥቅ ትግል ማቆሙን ከአንድ ወር በፊት ያስታወቀው የትግራይ ህዝባዊ ዲሞክራሲያዊ ንቅናቄ ደምሀት አባላትና አመራሮቹ በትግራይ ክልል መጥተው በሰላማዊ እና ህጋዊ መንገድ እንዲሳተፉ የክልሉ መንግስት ጥሪ አቀረበ። ከልብ ከመነጨ ከእውነተኛ ስሜ አዳነች የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ነች። ያስተናገድናችሁ እኔ አዲሱ አበበና አዳነች ተሳየንን። በዚህ እየሰማችሁት ባለው የጌታቸው ሙዚቃ አንድ ሰዓት ሙሉ ኮስተር ያለ አንዳንዴም የሚያሳዝን ዜና ስናሰማ መንሸንረለን። በዚህ ብንሰናበት በጣም ጥሩ፣ በጣም ጥሩ። ቀጥሎ የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደና ደሩ शान बिकर i